በህዝባዊ ወያነ ሐርነት ትግራይ ህወሓት አመራሮች መካከል ከፓርቲው ጠቅላላ ጉባኤና ከህጋዊ ሰውነት ማስመለስ ሂደት ጋር ተያይዞ የተፈጠረው ክፍል እየተጠናከረ በቀጠለበት ጊዜ ነው። በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው ህወሓት አቶ ጌታቸው ረዳ ጨምሮ 13 የጊዜያዊ አስተዳደር አመራሮች ከኃላፊነት አንስቻለሁ ሲል ያስታወቀው ዶክተር ደብረ ጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን ይህንን ያስታወቀው ዛሬ ሰኞ መስከረም 27 ቀን 2017 2017 ዓ ም ባወጣው መግለጫ ነው። መስከረም 24 ቀን 2017 ዓ ም በአወዛጋቢ ጉባኤ የተመረጡ የማዕከላዊ ኮሚቴ አባላት ያደረጉትን ስብሰባ ተከትሎ የወጣው መግለጫ ህወሓትን ወክለው በትግራይ ጊዜያዊ አስተዳደር ያሉና አወዛጋቢውን ጉባኤ የተቃወሙ ባለስልጣናት ከኃላፊነታቸው እንዲወርዱ ወስኗል ሲል ገልጿል። ጊዜያዊ አስተዳደሩ የፕሪቶሪያውን ስምምነት ማስፈጸም፣ የመልሶ ግንባታ ስራዎች ማስጀመርና ለቀጣይ ምርጫ ምቹ ሁኔታ መፍጠር ሲገባው በብሔራዊ ክህደት ላይ ላይ ተጠምደዋል በማለት ከሷል። እናም ህወሓትን ወክለው የተመደቡት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳና የአስተዳደሩ ካቢኔ አባላት፣ የዞን አስተዳዳሪዎች፣ የኤጀንሲዎችና ኮሚሽኖች ኃላፊዎች ከዛሬ ሰኞ መስከረም 27 ቀን 2017 ዓ ም ጀምሮ ከስልጣን እንዲወርዱ ተወስኗል ብሏል። መግለጫው በጊዜያዊ አስተዳደሩ ውስጥ ህወሀት 50 ሲደመር አንድ ድርሻ እንዳለው ያስታወሰው መግለጫው ከስልጣናቸው በተነሱት ሰዎች ምትክ ሌሎች አመራሮች ተመድበዋል ሲልም ገልጿል። አቶ ጌታቸው ረዳን ተክቶ ማን ይሾማል የሚል ግን ከፌዴራል መንግስቱና ከሚመለከታቸው ጋራ በመግባባት ይፈጸማል ሲል ባወጣው መግለጫ ይፋ አድርጓል። በስም ከተጠቀሱ አስራ ሶስት ሰዎች መካከል አቶ በየነ መክሩ፣ አቶ ረዳይ ሐለፎም፣ ፕሮፌሰር ክንደያ ገብረ ህይወት፣ ዶክተር ሐጎስ ጎድፋይ ጨምሮ ሌሎች በህወሓት ውክልና ወደ ጊዜያዊ አስተዳደሩ የገቡ አመራሮች ይገኙባቸዋል። በዶክተር ደብረ ጽዮን የሚመራው ህወሓት በመግለጫው ከስልጣን አወረድኳቸው ባላቸው ባለስልጣናት ምትክ አቶ አማኑኤል አሰፋ፣ ዶክተር አብርሃም ተከስተ፣ አቶ ተክላይ ገብረ መድህን እና ሌሎች የክልል ካቢኔ አባላት እና የዞን አስተዳዳሪዎች ሆነው እንደተመደቡም አስታውቋል። በጉዳዩ አስተያየት የሰጠው የህግ ምሁሩ ተክሊት ገብረ መስቀል ተከታዩም ብሏል። የፌዴራል መንግስቱ የጉባኤው ጉዳይ እንዳልተፈጸመ ወይ ደግሞ ጉባኤ እንዳልተካሄደ ይቆጠራል ብሎ መግለጫ ከጅምሩም አውጥተዋል። በኮሚኒኬሽን ሚኒስትሩም በምርጫ ቦርዱም በኩል በሁለቱም በኩል የጉባኤው ህጋዊነት መግለጫው አውጥቶ ነበረ። ስለዚህ አሁን ጉባኤው ይዞት የመጣ ውጤት ይቀበላል ወይ የሚል ጥያቄ በጣም ከባድ ጥያቄ ይመስለኛል። ስለዚህ ፌዴራል መንግስት ህጋዊ አይደለም ያለውን ጉባኤ ይዞት የመጣ ውጤት የሚቀበል ለመቀበል በጣም የሚከብድ ነገር ነው። ሌላ አቅጣጫም ሰጥተዋል። ከሌሎች የሚመለከታቸው አካላት የሚል አውጥተዋል። እነዚህ አይ ቲንክ የጸጥታው አካል ሪፈር ለማድረግ ይመስላል። ስለዚህ ሌላ ወደ ሌላ በጣም የሚያስፈራ የሚያሰጋ ሁኔታ እየገባ እንደሆነ የሚያስረዳ ይመስለኛል። የትግራይ ክልል ጊዜያዊ አስተዳደር ዛሬ ማምሻውን ባወጣው መግለጫ በነ ዶክተር ደብረ ጽዮን ላይ ህጋዊ እርምጃ ወስዳለሁ ብለዋል። አስተዳደሩ በመግለጫው ይህ ኃይል በዛሬ ዕለት በይፋ መፈንቅለ መንግስት አውጇል ሲል ከሷል። በትግራይ ግርግር ለመፍጠር ታቅዶ የተደረገ ኃላፊነት የጎደለው ሂደት ሲል የነ ዶክተር ደብረ ጽዮን ቡድን ውሳኔው ተቃውሟል። የትግራይ ክልል ጊዜያዊ አስተዳደር ከአሁን በፊት ለህዝቡ አንድነት አስቦ ያለፋቸው ጉዳዮች እንደ ድክመት ተቆጥረዋል ያለው መግለጫው የአሁኑኑ ግን ግስት ማለፍ አልችልም ሲል ገልጿል። ጊዜያዊ አስተዳደሩ በዚህ የጥፋት ባለው ቡድን አመራር ላይ ህጋዊ እርምጃ መውሰድ እንደሚጀምር አስታውቋል። በዚህ ሂደት ለሚፈጠር ማንኛውም ጥፋት ይህ ቡድንና አመራሩ ብቸኛ ተጠያቂ መሆኑን ለህዝባችን መግለጽ እንፈልጋለን ብለዋል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም